ኢትዮጵያ ውስጥ አሁንም ታስረው የሚገኙ በሺዎች የሚቆጠሩ ሰዎች ጉዳይ እንደሚያሳስባቸውና እነ እስክንድር ነጋን የመሳሰሉ እስረኞችም መለቀቅ አለባቸው ብለው እንደሚያምኑ የአውሮፓ ፓርላማ አባሏ አና ጎምሽ ለቪኦኤ ተናግረዋል። ሶሎሞን አባተ ነው ያነጋገራቸው። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የፌዴራላዊ ዴሞክራሲያዊ አንድነት መድረክ ምክትል ሊቀመንበር ዶክተር መረራ ጉዲና የተያዙት ለአውሮፓ ፓርላማ በኢትዮጵያ የፖለቲካና የሰብአዊ መብቶች ይዞታ ላይ የእማኝነት ቃላቸውን ሰጥተው ወደ ሀገራቸው ሲመለሱ ቦሌ ዓለም አቀፍ አይሮፕላን ጣቢያ ላይ ነበር። ኢትዮጵያ ውስጥ ላለፉት ቅርብ ዓመታት ተስፋፍቶና በርትቶ ከቆየው የሕዝብ ተቃውሞና ግጭቶች ጋር ተያይዞ ፌዴራልና የክልል ክሶች የተመሠረቱባቸው ከዶክተር መረራ ሌላ 527 ሰዎችም ሲለቀቁ ቁጥሩ የበዛ ሰው ደስታውን ሲገልጽ ተስተውለዋል። የተለያዩ ሀገሮችና ዓለም አቀፍ ተቋማትም እንዲሁ እርምጃውን እያበረታቱ ተናግረዋል። ዶክተር ምረራ ለአውሮፓ ፓርላማ እማኝነት የሰጡበትን መድረክ ካዘጋጁትና ከጋባዦችም አንዷ የነበሩት የፓርላማው አባል አና ጎመሽም ያንን ደስታ ከተጋሩት ሰዎች አንዷ ቢሆኑም የኢትዮጵያን መንግስትን ግን አሁንም በብርቱ ኮንነዋል። አምስት መቶ ሀያ ስምንት ሰዎች ዶክተር መረራ ጉዲናና ሌሎችም ለነጻነት ሲታገሉ የቆዩ የተከበሩ ኢትዮጵያያን በመፈታታቸው በእርግጥ ተደስቻለሁ። ይሁን እንጂ በኢትዮጵያ ወህኒ ቤቶች ውስጥ ያሉ በሺዎች የሚቆጠሩ ሰዎችም ጉዳይ ያሳስበኛል። እነዚህ ሰዎች በግልጽ የፖለቲካ እስረኞች ናቸው። ይህ መንግስት ሁል ጊዜ የፖለቲካ እስረኞች የሉኝም ሲል በዓለም አቀፉ ማህበረሰብ ውስጥ የደከመ አስተሳሰብ ያላቸውን ሰዎች ብቻ ነው ማጃጃል የሚችለው። ምክንያቱም እነዚህ ሰዎች በግልጽ የፖለቲካ እስረኞች ናቸው። እነዚህ ሰዎች ለመብቶቻቸው በመነሳታቸው፣ ገዥውን ፓርቲ ለመውቀስ በመድፈራቸው ጨካኝ አምባገነንና ጨቋኝ የሆነውን ለአስሮች ዓመታት የተጫነውን የህወሀትና የኢህአደግ ስርዓት ለመቃወም በመዳፈራቸው ብቻ ነው የታሰሩት ብለዋል ጎምሽ። ምንም እንኳ የአውሮፓ ፓርላማ በኢትዮጵያ መንግሥት እርምጃዎችና በዶክተር መረራ ጉዲና መታሰር ላይ እጅግ የዘገየ ቢሆንም ተቃውሞውን የሚገልጽ መግለጫ ማውጣቱን ሚስ ጎምሽ አስታውሰዋል። እንደ ራሴ አና ጎምሽ ህዳር 2009 ዓ ም ባዘጋጁት በዚያ መድረክ ላይ በክብር እንግድነት ከተጠራውና ሚስ ጎምሽ የኢትዮጵያን ህዝብ መከራ ለዓለም ለማሳወቅ የሪዮን ኦሊምፒክ መድረክ የተጠቀመ ጀግና ማራቶኒስት ሲሉ ከገለጹት ፈይሳ ሌሊሳ ጋር አብረው የቀረቡት ዶክተር መረራ ጉዲናና የግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ ሀገሪቱ ውስጥ በወቅቱ ቢያንስ አርባ ሺህ የሚሆኑ የፖለቲካ እስረኞች መኖራቸውን ለፓርላማው መናገራቸውንም ጠቁመዋል። ዶክተር መረራ ጉዲና የታሰሩት ከዚያ ስብሰባ በኋላ ነበር። የአውሮፓ ፓርላማ ያኔ በሁኔታው ተደናግጦ ነበር። እኔም ለባልደረቦቼ የነበረውን ሁኔታ አሳወቅኩኝ። በወቅቱ የፓርላማው ፕሬዝደንት የነበሩት ማርቲን ሹልዝም ዶክተር መረራ እንዲለቀቁ የሚጠይቅ ደብዳቤ ለባለስልጣናቱ ጽፈዋል። ከዚያ በኋላ ወዲያው ፕሮፌሰር መረራ ጉዲና ኢትዮጵያ ውስጥ ያሉ የፖለቲካ እስረኞች ሁሉ እንዲፈቱ የሚጠይቅ የውሳኔ ሀሳብ ማዘጋጀት ጀመርን። ያ ሚስ ጎምሽ የተናገሩለት የአውሮፓ ፓርላማ መግለጫ የወጣው ዶክተር መረራ ከታሰሩ በኋላ አምስት ወራት ያህል ቆይቶ ነበር። ዶክተር መረራ የተያዙት ለፓርላማው ቃላቸውን ሰጥተው ሲመለሱ መሆኑ እየታወቀ ለምን ይሆን እንደዚያ የዘገየው? ለምን እንደዘገየ እነግርሃለሁ። ምክንያቱም በጣም ግልጽ መሆን አለብኝ። በወቅቱ የአውሮፓ የልማት ኮሚሽነርና የአፍሪካ የካሬቢያ ና የፓሲፊክ ሀገሮችና የአውሮፓ ፓርላማዎች የጋራ ጉባኤ አባሪ ሊቀመንበር የነበሩት የአሁኑ የቤልጂክ ጠቅላይ ሚኒስትር አባት ሉዊ ሚሼል ተቃውሞ አነሱ። ሚስተር ሚሼል ያኔ ብረስልስ የሚገኘው የኢትዮጵያ ኤምባሲ ያሰባሰበውን የኢትዮጵያ ወዳጆች የሚባል ቡድንም ሊቀመንበር ሆነው ይመሩት ነበር። እናም ዶክተር መረራን ለማስለቀቅ እየሰራሁ ነው ብለው ከኢትዮጵያ ኤምበሲ ጋራ ተመሳጥረው የውሳኔ መግለጫችንን ለማስቀረት ሲጥሩ ነበር። በእርግጥ የኢትዮጵያ መንግስትም አይኖቹን ከብራስልስ ላይ አላነሳም። የዚህን ክርክር ሂደት እናውቀዋለን። ብራስልስ የሚገኘው የፌዴሪ ኤምበሲም ጉዳዩን በቅርብ ሲከታተል ነበር። ከዚያ በኋላም አሉ ሚስ ጎምሽ የአውሮፓ ፓርላማ አባልና ኮሚሽነርም የነበሩት ሚስተር ሉዊ ሚሼል ያንን የአቋም መግለጫ ሊያስቀይሩ የሚችሉባቸው ምክንያቶች አለቁና ፓርላማው የውሳኔ ሐሳቡን አጽድቆ ግንቦት 2009 ዓ ም ለማውጣት በቃ። ከዚያ በኋላ የአውሮፓ ፓርላማ ጫና ለማሳደር ሲጥር መቆየቱን ሚስ ጎምሽ አመልክተው፣ አሁን የዶክተር መረራ መለቀቅ እፎይታን እንደሰጣቸው ተናግረዋል። ምክንያቱም እርሳቸው ኢትዮጵያ ውስጥ ለፍትሕ እየታገሉ ላሉ ሁሉ እጅግ የጎሉ ተምሳሌት ናቸው። በተለይ ደግሞ ኢትዮጵያ ውስጥ ግዙፍ ለሆነው የኦሮሞ ሕብረተሰብና የኦሮሞ ፌዴራሊስት ኮንግረስም ሊቀመንበር በመሆናቸው ኢትዮጵያ ውስጥ ሰላማዊ ሽግግር ለማግኘት በጣም በጣም አስፈላጊ ተዋናይ ናቸው። መንግስቱ፣ ሌሎችም የፖለቲካ እስረኞችን እንደሚፈታ፣ የማሰቃያ ስፍራ የነበረውን ማዕከላዊን እንደሚዘጋ መወሰኑ በፓርቲው በራሱ ውስጥ የተፈጠሩ ችግሮች ያስገደዱት እርምጃዎች ናቸው ብለው እንደሚያምኑ የጠቆሙት አና ጎምሽ ተጨማሪ ስራዎች መከናወን እንዳለባቸው አሳስበዋል። ቀውሱን ለማስወገድ ከሁሉም የፖለቲካ ኃይሎች ከሁሉም የጎሳ ቡድኖች ጋር ውይይቶች፣ ንግግሮች ይኖራሉ ብዬ አስባለሁ። በዚያ ላይ አስደናቂ የሆነው የኦሮሞና የአማራ መተባበር ኢትዮጵያ ውስጥ ሂደቱን ይመራል ብዬ አስባለሁ። ይህ መተባበር ዲሞክራሲን ሀገሪቱ ውስጥ ለማስረገጥ በሚያስችል ሁኔታ ሌሎችም ሁሉንም የጎሳ ቡድኖች ያሰባስባል፣ ያጠናክራል የሚል ተስፋ አለኝ። በተጨማሪም በትግራይ ሕዝብ ላይ አንዳችም ቅሬታ እንዲፈጠር መፈቀድ የለበትም። ኢትዮጵያ ውስጥ ብዙ ሰው አገዛዙን ከትግራይ ተወላጆች ጋር እንደሚያጣምር አውቃለሁ። በእርግጥ ህወሀት መሠረቱን ያደረገው ትግራይ ውስጥ ቢሆንም የትግራይን ሕዝብ ኢትዮጵያን እየጨቆነ ካለው የህወሀት ልሂቃን ክፍል ጋር መደባለቅ ወይም ማምታታት ተገቢ አይደለም። ያ ዲሞክራሲያዊ መድረክ ትግራይ ውስጥ ለዲሞክራሲ የሚታገሉ ሰዎችንም ጭምር ማካተት እንደሚኖርበት መዘንጋት የለበትም። ባለፈው ታህሳስ በፓርላማ ውስጥ አዘጋጅተውት በነበረ መድረክ ላይ በስም የጠሯቸውን የትግራይን ሰዎች ጨምሮ ማግኘታቸውንና ስለ ዲሞክራሲ ብርቱ ትግል እያደረጉ ያሉ ሰዎችን እንደሚያውቁ ሚስ ጎምሽ ተናግረዋል። የአውሮፓ ፓርላማ ባለፈው ግንቦት አውጥቶት የነበረውን መግለጫ አስመልክቶ የኢትዮጵያ መንግሥት ያለውን አቋም የውጭ ጉዳይ ሚኒስቴሩን ቃል አቀባይ የአቶ መለስ ዓለምን ምላሽ ለሚስ ጎመሽ አስታውሼ ነበር። ብዙም ትርጉም የለውም፣ የተጻፈበትን ቀለም ያህል ዋጋ የለውም። የአውሮፓ ፓርላማም ሆነ የዩናይትድ ስቴትስ ኮንግረስ ስለሚያወጣቸው ማናቸውም የውሳኔ ሀሳቦች እንደዚያ ማለት ይቻላል። አምባገነን አገዛዞች እኛ ስለ ኢትዮጵያም ሆነ በጭቆና ስር ስላሉ ሕዝቦች የምናወጣቸውን ስጋት አዘል መግለጫዎች ዋጋ ቢስ እንደሆኑ ሁል ጊዜ ይናገራሉ። ይሁን እንጂ እነዚህ ውሳኔዎች እንዳይወጡ ብዙ ሀብት ሲያፈሱ ወይም ብዙ ሲጥሩ ነው የሚታዩት። እነዚያ ውሳኔዎች ዕርባና ቢስ አይደሉም። ዓለም አቀፉ ማኅበረሰብ በእንደዚህ አይነት ጭቆናዎች ላይ ያለውን ቁጣ የሚገልጹ ናቸው። ለዲሞክራሲና ለፍትህ ለሚታገሉ ሁሉ ያለን የአጋርነት ድጋፍ መግለጫ ናቸው። ኢህአደግ ከሁለት ሳምንታት በላይ ተቀምጦ ካካሄደው የውስጡ ግምገማ በኋላ የገባቸው ቃሎችና መውሰድ የጀመራቸው እርምጃዎች ለአና ጎምሽ ትርጉም አላቸው ይሆን? ጥቂት ሰዎችን ብቻ ሳይሆን ሁሉንም የፖለቲካ እስረኞች ይፈታሉ የሚል ተስፋ አለኝ። በሺዎች ስለሚቆጠሩ ሰዎች ነው የምንነጋገረው። ደግሞም ኢትዮጵያ ውስጥ የተከበሩ የነጻነት ተዋጊዎችን እስክንድር ነጋን፣ በቀለ ገርባን፣ ውብሸታየን፣ አንዳርጋቸው ጽጌንና ሌሎችም ብዙዎችን ማንሳት እፈልጋለሁ። ሁሉንም የፖለቲካ እስረኞች መልቀቅ ወደ ዲሞክራሲ የሚደረገው ሽግግር በውኑ ስኬታማ እንዲሆን መሠረታዊው ቅድመ ሁኔታ ነው። ወደፊት በሚከፈቱ ንግግሮች ውስጥ የ1997ቱ ምርጫ ተፎካካሪና ጉልህ ስፍራ እንደነበራቸው የጠቆሙት ዶክተር ብርሃኑ ነጋን የመሰሉ ሰዎች መካተት አለባቸው ብለው እንደሚያምኑ ሚስ አና ጎምሽ ተናግረዋል። የኢትዮጵያ ባለሥልጣናት የአና ጎምሽን ጥሪ ይሰሙ ይሆን? ለመሆኑ እንዴት ነው የሚያዩቸው? ስላለፉት ዐሥራ ሁለት ዓመታት ሀገራችንን በተለያየ መንገድ ሲሆነጅ የነበሩት አና ጎሚዝ አንደኛዋ ናቸው። የአውሮፓ ፓርላማ አባሏ አና ጎምሽ የኢትዮጵያ መንግስት ባለሥልጣናትን በተለያዩ አጋጣሚዎች ለመድረስ ሁኔታዎችን ለማመቻቸት ጥረት ሲያደርጉ መቆየታቸውና እያደረጉም እንደሆነ ገልጸውልኛል። በአሜሪካ ድምፅ ሶሎሞን አባተ ነው ዋሽንግተን። Yeah.